የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እናንተ ልታከናውኑት የማይቻላችሁ አንዳችም ነገር የለም ሲሉ ለኬንያ ወጣቶች የማበረታቻ መልእክት አስተላልፈዋል። የቪዋ የዋይት ሃውስ ዘጋቢ አሩ ፓንዴ ሚስተር ኦባማ ትሁድ ናይሮቢ ውስጥ ያደረጉትን ንግግር ላይ ያጠናከረችውን ዘገባ ቆንጅታ ታቀርበዋለች። አይ አም ፕራውድ ቱ ቢ ፈርስት አሜሪካን ፕሬዚደንት ቱ በአሜሪካ ፕሬዝደንትነት ወደ ኬንያ በመምጣት የመጀመሪያ በመሆኔ ኩራት ይሰማኛል። በእርግጥም የመጀመሪያው ኬንያዊ አሜሪካዊ የዩናይትድ ስቴትስ ፕሬዝደንትም ነኝ። እኒህ ከኬንያዊ አባት የተወለዱ ፕሬዝደንት የአገሪቱን ወጣቶች ሙስናን በወገን መሿሿምንና ጎሰኝነትን የማስወገኑን እርምጃ መቀጠል አለባችሁ በማለት ጥሪያቸውን አሰምተው ታሪካዊ ጉብኝታቸውን ሲያጠናቅቁ፣ ታዳሚው በታላቅ ስሜት በሆታን የተቀበላቸው ፕሬዝደንት ባራክ ኦባማ በአንድ ስቴዲየም ሞልተው ለታደሙት አራት ሺ ተማሪዎች ባሰሙት ንግግር ለዚያ እርምጃ መሰረት የሚሆነው ግን ከሙስና በጸዳ ተቃራኒ ድምጾችንና አንድነትን የሚያከብር ህብረተሰብ አማካይነት ነው ብለዋል I want to be very clear here. a politics that's based solely on tribe and ethnicity is a politics that's doomed to tear a country apart it is a failure and betam gil sladerg yemishaw begosa bezerbicha yetemeserete politika hagerin endemibetatnu wutetu wudqatnu ሚስተር ኦባማ ይህን የተናገሩት የኬንያ ባለስልጣናት ጽንፈኛ እስላማዊ ቡድን አልሸባብ ላይ በሚያካሂዱት ውጊያ ሙስሊሞችንና ሶማሌዎችን ያላግባብ ኢላማ ያደርጋሉ ተብለው እየተወነጀሉ ባሉበት በአሁኑ ወቅት ነው። የዩናይትድ ስቴትሱ ፕሬዚደንት ወደ ኬንያ የመጣሁት ይቺ ሀገር ጠንካራ ዲሞክራሲያዊ አስተዳደር መስርታ ለመላ ህዝቧ እድሎችን ከፍታ፣ ግጭትን እምቢ በሚል የብሔራዊ አንድነት ስሜት ስታርግ ለማየት እንደጓጓ ወዳጅ ሆኜ ነው ሲሉ አስገንዝበዋል። በእድገት ወደፊት መራመድ በራስ ታሪክ ውስጥ ያለፉትን ጥቁር ነጥቦች ከልብ መጋፈጥን፣ ለዜጎቻችሁ የበለጠ መብትና ዕድል መስጠትን ይጠይቃል። እኛ በአሜሪካ ልዩነቶቻችንን እንደ ጥንካሬ እንጂ እንደ ድክመት ላለማየት ግን እንደምንሞክረው በዚህች አገር ይህንኑ ማድረግ የግድ ይላል። ሚስተር ኦባማ በተለይ ሴቶችንና ልጃገረዶችን ስለሚጨቁኑ የቆዩ ልማዶች በስሜት ሲናገሩ ተሰብሳቢው ይበልጡን በሆታና በጭብጨባ ድጋፉን ገልጾላቸዋል። ሴቶችን እንደ ሁለተኛ ዜጋ መያዝ መጥፎ ልማድ ነው፣ ወደ ኋላ ያስቀራል። ወሲባዊ ጥቃት፣ የቤት ውስጥ ሁከትን ምንም አይነት ተገቢ የሚያደርገው ምክንያት የለም። ወጣት ሴቶች በምንም ምክንያት በግርዛት መሰቃየት የለባቸውም። ልጆችን እድሜያቸው ሳይደርስ ወይም በግድ መዳር በአንድ የሰለጠነ ህብረተሰብ ውስጥ ቦታ የለውም። እንዲህ ያለው ልማድ ምዕተ ዓመታት ያስቆጠረ ነው። በሃያኛው ምዕተ ዓመት ቦታ የለው። እነዚህ ቃላትና ልጃገረዶች የትምህርት እድል፣ ሴቶች የስራ እድል እንዲያገኙ ያስፈልጋል በማለት ፕሬዚደንቱ ያሰሟቸው ጥሪዎች ናቸው። የዴይስታር ዩኒቨርሲቲዋን ተማሪ ኤሚ ጋቺኒን ልቧን የመሰጡት። ደስ ያለኝ ምክንያቱም ሴት እንደመሆኔ ይህንን ነው መስማት የምፈልገው። እንበልና አንድ ቀን ፖለቲካ ውስጥ መግባት በፈልግ አፍሪካ ውስጥ ያለው ሕጉና አድሏዊ አስተሳሰቡ የምክር ቤት መቀመጫ ለመያዝ ያስቸግረናል። ግሩም አበረታች ንግግር ስትል ፕሬዚደንት ባራክ ኦባማ በናይሮቢው ሳፋሪ ኮም ስቴዲየም ያደረጉትን ንግግር በማድነቅ የገለጸችው ደግሞ የ21 ዓመቷ ግሬስ ካሮሪ ነች። እኛም ለትልቅ ስራ መብቃት እንችላለን። እሳቸው የአሜሪካ ፕሬዝዳንት መሆናቸው በጣም ያኮራናል፣ ያበረታታናል። የተስፋን መልእክት ሰንቀው ለዩናይትድ ስቴትስ ፕሬዝደንትነት የተመረጡት ኦባማ ለአባታቸው ሀገር ለኬንያ ቀጣይ ትውልድም ይህንኑ መልእክት አስተላልፈዋል።